ኤርትራ ለስልጠና የተላኩ የሶማሊያ ወታደሮች በምስጢር በኢትዮጵያ የትግራይ ክልል በተካሄደው ውጊያ እንዲሳተፉ ተደርገዋል ፣ ሞተዋልም መባሉን ተከትሎ የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ በጉዳዩ ዙሪያ ማብራሪያ እንዲሰጡ በሀገራቸው ምክር ቤት አባላት ተጠይቀዋል። የሶማሊያው ፕሬዚደንት ጽህፈት ቤት እሱን አስተባብሏል። መሐመድ ካሂዩ ከመቅዲሾ ባጠናቀረው ዘገባ እንደገለጸው፣ ሶማሊያውያኑ ወታደሮች በኢትዮጵያ ውጊያ ተሳትፈዋል፣ ከሶስት መቶ ሰባ በላይ ሞተዋል ያሉት አንድ የቀድሞ የሶማሊያ የብሔራዊ ደህንነት ምክትል ኃላፊና ወታደሮቹ ልጆቻችን ጠፍቶብናል ያሉ ወላጆች ናቸው። ሪፖርቱን ቆንጅታዬ ታቀርበዋለች። ወደ ኤርትራ ለወታደራዊ ስልጠና ተልከው የነበሩ ልጆቻችን በሚስጥር በኢትዮጵያ ትግራይ ክልል ግጭት እንዲዋጉ ሳይላኩብን አልቀሩም ብለው እንደሚሰጉ ነው የወታደሮቹ ወላጆች የሚናገሩት። ልጆቻችን የት እንዳሉ ይንገሩም ብለው የሀገራቸውን ፕሬዚደንት መሐመድ አብዱላሂ ፋርማጆን ባለፈው አርብ ሞቃዲሾ ውስጥ ሰልፍ ወጥተው ጠይቀዋል። ማርያም፣ አህመድ ልጄ ወደ ኤርትራ ከሄደ ከዓመት በላይ ሆኖታል ብለዋል። እሳቸውም ሆኑ ሌሎቹ እናቶች ታዲያ ልጆቻቸው ወደ ኤርትራ ከሄዱ ወዲህ ድምፃቸውን ሰምተው እንደማያውቁ ነው የሚናገሩት። ልጆቻችን ኤርትራ ከሄዱ ባለፈው ህዳር ዓመት አለፋቸው። ከዚያ ወዲህ ፈጽሞ አግኝተናቸው አናውቅም፣ ጠፍተውብናል ያሉት ማርያም አህመድ ምን ሆነው ይሆን ብለን እንሰጋለንና አንበላም፣ አንጠጣም፣ እንቅልፍም አይወስደንም ብለዋል። የደረሱበትም በአስቸኳይ ይንገሩን ያሉት ማርያም ፕሬዚደንቱ፣ ጠቅላይ ሚኒስትሩና ሌሎቹም የመንግስቱ ባለስልጣናት ልጆቻችን በህይወት ካሉም ሞተውም ከሆነ ቁርጡን ቶሎ ያሳውቁን ብለን እየጠየቅን ነው ብለዋል። የሶማሊያ ብሔራዊ ደህንነትና ጸጥታ ቢሮ ምክትል ስራ አስኪያጅ የነበሩት አብዲሳላም ዩሱፍ ጉሌድ ከ370 በላይ የሶማሊያ ወታደሮች በትግራዩ ውጊያ ላይ ተገድለዋል ብለው ሰሞኑን መናገራቸው የወታደሮቹን ቤተሰቦች ስጋት አባብሶታል። ጉሌድ በሶማሊያ የዜና ማሰራጫ ላይ ወጥተው ባሰሙት ውንጀላ ያቀረቡት ቀጥተኛ ማስረጃ የለም። ሁለቱም የሶማሊያም፣ የኢትዮጵያ መንግስታት በትግራዩ ግጭት የሶማሊያ ወታደሮች አልተሳተፉም ብለው ክሱን አስተባብለዋል። የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ውንጀላውን መሰረተ ቢስ ብለውታል። ዋን ሀልከን ደውለታን ከዓደይነና ወራርከ ኩትሪ ኩቴንታ እቤን አቡርካ እምላዊያልከ እልግድ ስያሰደ የ ገናሕሲጋ አብራሩ ተብለን እየተጠየቅን ያለ ነው። መሰረተ ቢስ ውንጀላ ነው ኤርትራ ውስጥ ለወታደራዊ ስልጠና የተላኩ ወታደሮች በትግራዊ የኢትዮጵያ ግንባር ተሰልፈው ተዋግተዋል የሚለው በፖለቲካ የተነሳሳ ክስ ነው ያሉት የሶማሊያ የማስታወቂያ ሚኒስትሩ በትግራዩ ወታደራዊ እርምጃ ለጦር ኃይላችን ድጋፍ የሚሰጡ ወታደሮች ላኩልም ብላ ኢትዮጵያ ፈጽሞ አልጠየቀችንም ብለዋል። ያም ሆኖ የሶማሊያ ምክር ቤታዊ ኮሚቴ ፕሬዚደንት አብዱላሂ ፈርማጆ ወደ ኤርትራ የተላኩት ወታደሮች የት እንዳሉ ማብራሪያ እንዲሰጡ ጠይቋቸዋል። ጉዳዩን የሚያጣራ ቡድን ወደ አስመራ እንዲልኩም የምክር ቤቱ የውጭ ጉዳዮችና የመከላከያ ኮሚቴው ፕሬዚደንቱን አሳስቧቸዋል። ኤርትራ ያሉት ወታደሮች ከቤተሰቦቻቸው ሊገናኙ ያልቻሉበት ምክንያት ሊኖር እንደሚችል የሚናገሩ አንዳንድ የሶማሊያ የምክር ቤት አባላትም አሉ። አንዱ የፓርላማው የመከላከያ ኮሚቴ አባል የሆኑት ዳሂር አሚን ጄሶ ናቸው። እንዲህ ይላሉ ውሉሽ ተበርሀደብላብ ን ሀል ሰነ የ ጋ ር ጀራጀ ር ል ብሎት መና ጀ ኤርትራ ውስጥ ለአዲሶቹ ምልምል ወታደሮች የሚሰጠው ስልጠና በኮሮና ቫይረስ ወረርሽኙ ምክንያት ተቋርጦ እንደገና መቀጠሉን አብስታውሰው ያለምንም ግንኙነት እዚያው ለረጅም ጊዜ የቆዩበት በዚያ ምክንያት ሊሆን ይችላል ያሉት የምክር ቤት አባሉ ወታደሮቹ ሀገራቸውን ለመጠበቅ በበለጠ ጀግንነት ዝግጁ ሆነው ተመልሰው ከቤተሰቦቻቸው ጋር እንደሚቀላቀሉ ተስፋ እናደርጋለን ሲሉ ተደምጠዋል። ፕሬዚደንት አብዱላሂ ፈርማጆ በወታደሮቹ ወላጆች በተጠየቁት መሰረት ወታደሮቹ የት እንዳሉ ማብራሪያ እየሰጡም እንደሆን ወይም ደግሞ ቤተሰቦቻቸው እንዲረጋጉ እንዲያነጋግሯቸው ሊደረግ እቅድ ተይዞ እንደሆነ ግን ለጊዜው የታወቀ ነገር የለም።